The Voice of America. ለምስራቅ ኢትዮጵያ ኢኮኖሚና ጸጥታ ስጋት ነው ያለውን ህገወጥ የገንዘብ ዝውውር ለመቆጣጠር ወስጀዋለሁ ባለው እርምጃ ወደ አንድ ሚሊዮን ገደማ ብር ብርና ሌሎችም የተለያዩ ሀገሮች ገንዘቦችን በቁጥጥር ስር ማዋሉን የድሬዳዋ አስተዳደር አስታውቋል። ሌሎች ክልሎችም ተመሳሳይ እርምጃ እየወሰዱ መሆናቸው ተገልጿል። አዲስ ቸኮል ከድሬዳዋ ተጨማሪ አለው። ድሬዳዋ አስተዳደር ምክትል ከንቲባ አቶ ከዲር ጀዋር ዛሬ በሰጡት ጋዜጣ መግለጫ እንዳስታወቁት ጠቅላይ ሚኒስትር አብይ አህመድ በሰጡት አቅጣጫ መሰረት አስተዳደራቸው ህገወጥ የምንዛሪ አገልግሎት ይሰጣሉ ተብለው በተለዩ ግለሰቦች ላይ ባደረገው ድንገተኛ ፍተሻ የልዩ ልዩ ሀገራት ገንዘቦችን ይዘናል ብለዋል። የድሬዳዋ አስተዳደር ጸጥታ ምክር ቤት ከፖሊስ ኮሚሽን ጋራ በመሆን ከአራት ግለሰቦች ቤት ወይም ከሱቅ የተገኙ የውጭ ምንዛሪና የሀገር ውስጥ ብር አለ 8600 11 የአሜሪካን ዶላር፣ የካናዳ 1250 ዶላር፣ የሳውዲ ሪያል 3165 ሪያል፣ የሀገር ውስጥ ደግሞ የኢትዮጵያ ብር 944 ሺ አንድ መቶ አስር አጠቃላይ በትላንትናው እለት በቁጥጥር ስር የዋለ መሆኑን በምንገልጸው ከዚህ ባሻገር ከ1700 በላይ የአውሮፓ መገበያያ ዩሮን ጨምሮ የተባበሩት አረብ ኤምሬቶች ዲራሃም፣ የኩዌት ዲናር፣ የአውስትራሊያ ዶራ፣ የጅቡቲ ፍራንክና የግብፅ ፓውንድን ጭምር መያዛቸውን አቶ ከዲር አስታውቀዋል። የተያዘው የሀገር ውስጥ ገንዘብ በህገወጥነት ወጥነት ለመንግስት ገቢ ሊደረግ የቻለው ለምንዛሬ ዓላማ ተብሎ የተገኘ ህገ ወጥ ገንዘብ በመሆኑ ነው ያሉት ምክትል ከንቲባ ከዲር። የጸጥታ ኃይሉ በጸጥታ ምክር ቤት ሳይወሰድ በዘፈቀደ እርምጃ ይወስድም ብለዋል። በዚህ ረገድ የጸጥታ ኃይሉ በተናጠል የግለሰብ ሱቅ እየሰበሩ ይወስዳሉ የሚለው ስጋት ትክክል አይደለም ብለዋል። ይህን የሚያደርገ አካል ካለ በወንጀል ይጠየቃል ነው ያሉት። ድሬዳዋ በምስራቅ ኢትዮጵያ የገቢና ወጪ ንግድ መተላለፊያ መሆኗን ተከትሎ የሕገ ወጥ ምንዛሬው የኮንትሮባንድ ንግድ ለማካሄድ የሚውል በመሆኑ ከዚህ በፊትም በተደጋጋሚ ይወረስ እንደነበረ አቶ ከዲር አስታውቀዋል። ከዚህ ጋር በተያያዘ በርከት ያለ ኢትዮጵያ ብር በአጎራባች ሀገራት እንደሚገኝ ያስታወቁት አቶ ከዲር ይህ ገንዘብ ወደ ሀገር ውስጥ እንዳይገባም ሆነ በሕገ ወጥ መንገድ ከሀገር እንዳይወጣ በመከላከያ ሰራዊቱ በኩል ቁጥጥር እየተደረገ ነው ብለዋል። የገንዘብ ቅያሬ እንደሚደረግ ጠቅላይ ሚኒስትር አብይ አህመድና የብሔራዊ ባንክ ገዢ ናገር ደሴ ይፋ ካደረጉ ከአንድ ቀን በኋላ የሶማ የሶማሌ ክልል መንግስት ከጎረቤት ሀገር ሊገባ የነበረ ሁለት መቶ ሺ ብር መያዙን ያስታወቀ ሲሆን በትላንትናው እለትም የቤኒሻንጉል ጉሙዝ ክልል ከ23 ሚሊዮን ብር በላይ ጥሬ ገንዘብ በአራት ኬላዎች ላይ በተደረገ ፍተሻ መያዙን አስታውቆ ነበር። የፌዴራል ሰነዶች ማረጋገጫና ምዝገባ ኤጀንሲ ከትላንትናው እለት ጀምሮ የሚንቀሳቀስም ሆነ የማይንቀሳቀስ ንብረት ግዢ በጥሬ ገንዘብ ሳይሆን በባንክ በኩል እንዲፈጽም አስታውቋል። የሚንቀሳቀስም ሆነ የማይንቀሳቀስ ንብረትን በስጦታ የማስተላለፍ ውል አረጋግጦ የመመዝገብ አገልግሎትም ላልተወሰነ ጊዜ አቋርጫለሁ ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።